ኢትዮጵያ ባላት እምቅ የተፈጥሮና ባህላዊ ማንነቶች የቱሪዝም መስህብ ምድር ስለመሆኗ የሚመሰክሩላት በርካቶች ናቸው። ይሁንና ሀገሪቱ ከዘርፉ እምብዛም ሳትጠቀም እድሉን ወደ ኢኮኖሚያዊ ተጠቃሚነት ሳትቀይሮ የቀረች በሚል በዘርፉ ሙያተኞች ይነሳል። የኢትዮጵያ ቱሪዝም ድርጅት ዋና ስራ አስኪያጅ አቶ ስለሺ ግርማ እንደሚሉት ግን አሁን ላይ ተግዳሮቶቹ ላይ በማተኮር መፍትሄም ለማምጣት ታልሟል። በአፍሪካ ኢትዮጵያ እንኳን ስትወዳደር በዓለም ቅርስነት ካስመዘገበቻቸው የቅርሶች ቁጥር አንጻር ግንባር ቀደም ነች። ለዘመናት በቱሪዝሙ ዘርፍ ሲሰራ የነበረው ስራ በሚፈለገው ልክ በኢኮኖሚያዊ ጠቀሜታም አላመጣም፣ የስራ እድል አልፈጠረም የሚል እምነት ተይዞ በመንግስት ደረጃ እንቅስቃሴዎች ተጀምረዋል። አዲስ አበባ ማሳያ የሆኑ ሶስት ፓርኮች ተሰርተው ተጠናቀዋል። አሁን በሶስት የተለያዩ ክልሎችም የመዳረሻ ልማት ስራዎች እየተሰሩ ነው። ከዚህ ቀደም ኢትዮጵያ ውስጥ የነበሩ የቱሪስት መዳረሻዎች፣ ሙዚየሞች፣ ቤተ መንግስቶች፣ አብያተ ክርስቲያናት፣ ፓርኮችም ጭምር መሸከም የሚችሉት የቱሪስት ቁጥር እጅግ በጣም አነስተኛ ነው። በአንድ ጊዜ በርካታ ቱሪስቶችን አስተናግደው እንዲጎበኙ ምቹ ሁኔታን ያልፈጠሩ ነበር። አሁን ተወዳዳሪዎቹ ካየ አንድ ጊዜ አምስት መቶ ሰው አንድ ሺ ሰው ገብቶ ሊጎበኛቸው የሚችሉ እዛው ልክ አገልግሎት የሚፈልጉ መስተንግዶ መስጠት የሚችሉ ማዕከሎች በውስጧ አሉ። ጸጥታና የተመቻቸ የትራንስፖርት አገልግሎት ችግር፣ ብቁ የሆነ የጤናና የሰው ኃይልን ጨምሮ ለዘርፉ በዋናነት የሚያስፈልጋቸው መሰረታዊ ጉዳዮች እንደሚፈታተኑት የምነገረው የኢትዮጵያ ቱሪዝም ተግዳሮቶች ለመፍታት አቀድ ያሉንን አክለዋል። አቶ ስለሺ ባሌ ብትሄድ አንድ ሎጅ ነው ያለው ከሰላሳ ከአርባ ሰው በላይ በአንድ ቀን ገብቶ መጎብኘትና ማደር አይችልም። ሰሜን ተራሮች ብሔራዊ ፓርክ ብትሄድ ከሀምሳ ሰው በላይ ማደር የሚችል ማቆያ ቦታዎች አሉ። አሁን ሰሜን የዓለም ቅርስ ነው። ባሌ በቅርብ የዓለም ቅርስ ሆኖ ይመዘገባል። ስለዚህ እነዚህን አይነት ድንቅ ቦታዎች ቱሪስቶች ቢመጡ እንኳን አንደኛ የሚሄዱበት የትራንስፖርት በርካታ አማራጭ አለ ሁለተኛ ከሄዱ በኋላ የሚያርፉበት ቦታ የለም ሶስተኛ እዛ በሄዱ ጊዜ ተቀብሎ የሚያስተናግዳቸው በዘርፉ የበቃ አቅም ክህሎት ያለው ዲሲፕሊን ያለው ሰው የለም እነዚህ እነዚህ አይነት ተግዳሮቶች አሉ በቱሪዝም ኢትዮጵያ በኩል ግን እንደ አዲስ ስትራቴጂዎች እየሰራ ነው ለምሳሌ የቱሪስት መዳረሻ ልማት ስትራቴጂ በሀገር አቀፍ ደረጃ በምን መልክ መሰራት አለበት የሚለውን ስትራቴጂ ቀርጸን ጨርሰናል ሌላው ከትናንትና ወደ ይፋ ያደረግነው የኢትዮጵያ ናሽናል የቱሪዝም ኢንቨስትመንት ፕሮፋይል አዘጋጅተናል። ይሄ ብሔራዊ የቱሪዝም ኢንቨስትመንት ፕሮፋይል ዋና አላማው ኢትዮጵያ ውስጥ የት ቦታዎች ላይ ኢንቨስትመንት ሊኖር ይችላል ነው። ለምሳሌ በግል ኢንቨስት የሚደረጉ በፕራይቬት በማህበረሰቡ አሁን ሲንቅ ላይ እየሰራ ያለ ነገር አለ፣ እዚህ ወደ ምዕራብ አርሲ፣ በውጭ ደግሞ በፎሬን ዳይሬክት ኢንቨስትመንት ከውጭ ሰዎች መጥተው ኢንቨስት ሊያደርጉባቸው የሚችሉ አማራጮች፣ መንግስት ደግሞ እንደ ፐብሊክ ሴክተር ማንም ሰው የማይገባበት ቦታ ላይ ገብቶ ጋፕ ማሙላት አለበት እና እዚህ የኢንቨስትመንት አማራጮች ቦታዎቹን ምን አይነት ኢንቨስትመንት ማን ገብቶ ኢንቨስት ያድርግ የሚሉ የናሽናል ኢንቨስትመንት ፕሮፋይሎችን አዘጋጅተናል። አሁን እንግዲህ በዚህ ነው የቱሪስት ፋሲሊቲ ክፍተቱን ማለት ነው። የቱሪዝም ተቋማትና የባለድርሻ አካላቱ በበቂ ደረጃ አለመዘመን ሌላው የዘርፉ ፈተና ሆኖ ኢትዮጵያ ውስጥ መቀጠሉን ያነሱት ኃላፊው ቅድመ ዓለም አቀፍ ወረርሽኝ ኮቪድ-19 ከፍተኛ ግምት አግኝተው የነበረው የኢትዮጵያ ቱሪዝም ኢንዱስትሪ ክፉኛ መጎዳቱን አንስተዋል። ኮቪድ በተጨማሪ በሰሜን ኢትዮጵያ የተከሰተ ጦርነትም ሌላው የዘርፉ ጦስ ሆኖ በድምር ኢትዮጵያን በአንድ ዓመት ውስጥ ከአንድ ቢሊዮን ዶላር በላይ አሳጥቷታልም ተብሏል። ኢትዮጵያ ውስጥ ዋና ዋና የምንላቸው የቱሪስት መዳረሻዎች አሉ። አሁን ወደ አምስት ሩት ያለ ዋናው እና በርካታ ቱሪስት ሲስብ የነበረው ኢትዮጵያ ሲባል ቀድሞ በቱሪስቶች አይምሮ ውስጥ የሚመጣው የሰሜን ኢትዮጵያ ሮት ነው። በተለይ የሰሜን ታሪካዊ መስመር የምንለው መነሻው አክሱም ከአክሱም ጀምሮ በላሊበላ በጎንደር በባህር ዳር አልፎ እስከ ሸዋ ድረስ የሚመጣው መስመር ትልቁ የቱሪስት መስመር፣ በርካታ ቱሪስቶች የሚስብ ነው እና በርካታ ቱሪስቶች ይሄ ቦታ ላይ የጸጥታ ችግር መኖሩ ያሳስባቸዋል። ጉዟቸውን ሰርዘዋል። ቱር ኦፕሬተሮችና ስጎቢ ድርጅቶች ማግኘት ያለባቸውን ጥቅም አጥተዋል እና እንደ ሀገር ተጎድተናል። እዝር ኢትዮጵያ ትልቅ ሀገር ነች። እንደ ሌላው ሀገር አንድ ቦታ ላይ ችግር ሲፈጠር በሙሉ ሀገሩ ተደበላልቆ ተረብሾ ቱሪስት ሳይመጣ የሚቀርበት ሀገር አይደለም። ለምሳሌ ሰሜን ኢትዮጵያ የቱሪስት ቁጥር ማጣታችንና የተጎዳነው ነገር እንዳለ ሆኖ ለምሳሌ ደቡብ ኢትዮጵያ ሳባ ጀምረህ እስከ ደቡብ ኦሞ ድረስ ወደታች እስከ ጅንካ፣ ሐመር እስከ አርባ ምንጭ ድረስ ብትሄድ እነዚህ አካባቢዎች ላይ ቱሪስት አሁን መጥቶ መጎብኘት ይችላል። የጸጥታ ስጋቱ ሊኖር ይችላል በአይምሯቸው። ቱሪዝም በባህሪው ኮሽታ የሚረብሸው ዘርፍ ነው እና እሱ ታሳቢ ሊደረግ ይችላል። ዋናው ነገር ሰላሙ የሚመለስ ነው። የተሻለ ሚሆነ የሰላም መፍትሄ መምጣት ቢችል የተሻለ ነገር ይፈጠራል ብዬ አምንለው። ስለዚህ ሁሉም ሰው ሚዲያ አካላትም ጭምር ሀገሪቱ ወደ ሰላም የምትመጣበት አሁን በሰሜን ኢትዮጵያ ካየህ አክሱም፣ ላሊበላ ያለ ቱሪዝም መኖር የማይችሉ አካባቢዎች ናቸው። ደቡብ ኦሞ ላይ ቱሪዝምን መሰረት አድርገው የሚኖሩ የማህበረሰብ አካላት ናቸው። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።